ባለፉት ስድስት ወራት ወደ መቀሌው አይደር ሪፈራል ሆስፒታል የገባ የሕክምና መሳሪያም ሆነ መድኃኒት ባለመኖሩ ሥራ ሊያቆም እንደሚችል ተገልጿል። የሆስፒታሉ ሐኪሞች ሥራችን የሞት የምስክር ወረቀት መፈረም እየሆነ ነው ብለዋል። ሠራተኞቹ ዓለም አቀፍ ማኅበረሰብ ችግሩን ተረድቶ ተግባራዊ እርምጃ እንዲወስድ የሚጠይቅ የውይይት መድረክ ማካሄዳቸውን ሙሉጌታ ጽባህ ዘግቧል። ዝርዝሩን እነሆ። በትግራይ ክልል ካሉ የጤና ተቋማት በሚሰጠው የህክምና አገልግሎት በትልቅነቱ የሚታወቀው አይደር ሪፈራል ሆስፒታል ባለፉት ስድስት ወራት ወደ ሆስፒታሉ የገባ የህክምና መሳሪያና መድኃኒት እንደሌለ ነው የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ የተናገሩት። ሆስፒታላችን አሉ ከሚባሉ ትልቅ ሆስፒታሎች ነው የነበረው። አሁን ግን ምን ጤና ጣቢያ ከሚሰጠው አገልግሎት በላይ እየሰጠን አይደለም ያለ ነው። ይህ ሊሆን የቻልበት ምክንያት ደግሞ እንዳይገቡ ክልከላ ስለተደረገ ነው። ራሳችን መግዛት አንችልም። ባንኮች ተዘግተዋል። በጀት የለም። የእርዳታ ድርጅቶች ገዝተው ሊያመጡልን የነበረ መድኃኒትን ከአፋር እንዳያልፍ ተከልክሏል። ባለፈው ሳምንት ይገባል ተብሎ ሲጠበቅ የነበረ የቀይ መስቀል መድኃኒትን፣ እንዲሁም ከአፋር ተመልሶ ወደ አዲስ አበባ እንዴት እንዴት ያደረገው በዚህ ደግሞ የኩላሊት እጥበት አገልግሎት ሲያገኙ የነበሩ ታካሚዎች፣ የስኳር መድኃኒት ሲያገኙ የነበሩ ታካሚዎች፣ እንዲሁም የተለያየ ህክምና ሆስፒታላችን በተከታታይ የሚወሰድ መድኃኒት እየመጡ ሲወስዱ የነበር መድኃኒቶች ወደ ሌለበት ደረጃ ስለደረስ ነው ያው እየመለስ ናቸው ያለ ነው። የሆስፒታሉ ሐኪሞች በአሁኑ ጊዜ የእጅ ጓንት አጥበው ዳግመኛ እየተጠቀሙ ነው ያሉት ዶክተር ክብሮም። ጊዜያቸው ያለፈ መድኃኒቶችም ለታካሚዎች እየሰጡ መሆኑን ነው የገለጹት። በአይደር ሆስፒታል ያለው ችግር ዓለም አቀፍ ማህበረሰብ ተረድቶም ተግባራዊ እርምጃ ወስዶ የሰላማዊ ዜጎች ሕይወት ሊታደግ ይገባል ብለዋል ዶክተር ክብሮም ሕጻናት ገና የተረገዘው ወን ተወልዶ አዳዲስ ህጻናት እነሱም ከአዋቂው ጋር እኩል እየተቀጡ ያሉት እና እንዲህ ብለ መቀጠል አይቻልም። መፍትሄ መደረግ አለበት። መፍትሄ እኛ እንደ ባለሙያ መጠየቅ የምንችለው ምንድን ነው የዓለም ማህበረሰብ አክት እንዲያደረግ፣ ጦርነቱ ሌላ ነው፣ ሰብአዊነት ሌላ ነው። የትም ሀገር ጦርነት ይካሄዳል፣ ሰብአዊነት ግን ይጠበቃል። የሰብአዊ እርዳታ እንዲያልፍ ይደረጋል። እንደዚህ ቤታቸው በተቀመጡበት እየተደበደቡ እየቆሰሉ ያሉ ዜጎች ሆስፒታል መጥቶ የመታከል መብት አላቸው። ይሄ ደግሞ ማንም ሊሸራርፎ የማይችል ነው። ሌላ ይቅር፣ እንደ ዓለም ዜጋ ተቆጠረ፣ እንደ ሰው ታይተን በሰብአዊነት ህዝቡ ሕክምና የሚያገኝበት ምግብ የሚያገኝበት ሁኔታ የዓለም አቀፍበት ሰው እንዲያስበትና በዚህ በኩል እንዲሰራ ነው የሚጠይቀው። በሆስፒታሉ በኦክሲጅን እጥረት ምክንያት ባለፉት ጥቂት ወራት ሰባ ስምንት ሰዎች ህይወታቸው እንዳለፈ ተገልጿል። አሁን ባለው የህክም የህክምና መሳሪያና መድኃኒት እጥረት ምክንያት ሆስፒታሉ ስራው ሊያቆም እንደሚችል ነው የተናገረው። የሆስፒታሉ ሰራተኞች ዓለም አቀፍ ማህበረሰብ የችግሩን ጥልቀት ተረድቶ ተግባራዊ እርምጃ እንዲወስድ የሚጠይቅ የውይይት መድረክ አካሂደዋል። በመድረኩ በቀረበው ጽሁፍ በሆስፒታሉ ጦርነቱ ከተጀመረ ወዲህ የታካሚዎች መሞት ተለምዷል፣ የሚድኑ ሰዎች ቁጥርም ትንሽ ነው ተብሏል። ሐኪሞች የሚሰሩት ስለሌለ ስራቸው የሞት ምስክር ወረቀት መፈረም ሆኗልም በማለት ተገልጿል ተገልጿል። በአይደር ሆስፒታል የማህፀንና ጽንስ ሐኪም ዶክተር ሃሌተካ በብዙ አመታት ወደ ኋላ ተመልሰን ፕራክቲስ እያደረግን ያለ ነው ማለት ነው። ያለምንም መድኃኒት ህክምና ለመስጠት እየሞከርን ነው። አንዳንዴ የምናደርገው ነገር ስናጣ ተንከባካቢ ቤተሰቦች የሚያደርጉትን ብቻ እያደረግን ነው። እነሱ ሲያለቅሱ እናለቅሳለን። እነሱ ሲያዝኑ እናዝናለን። ያለ ምንም መድኃኒትና ያለ ምንም የህክምና መሳሪያ ምን ማድረግ እንችላለን? አይደር ሆስፒታል ባዘጋጀው ውይይት ተሳታፊ የነበሩ የመቀለ ካትሪን ሀምሊን የፌስቱላ ሆስፒታል ዳይሬክተር ዶክተር መልአኩ አብርሃም መድኃኒት፣ በጀት፣ የህክምና መሳሪያ ማግኘት ባለመቻላቸው ከትግራይ አልፎም ለአማራ፣ አፋር እንዲሁም ከኤርትራ የሚመጡ የፌስቱላ ታካሚዎች ያገለግል የነበረ ሆስፒታሉ ስራ ማቆሙ ገልጸዋል አሁን ልናስቀጥለው የማንችልበት ደረጃ ደርሷል ፌስቲቫልን ልናጠፋ በሀያ በሀያ አቅደን ነበር የተነሳ ነው ግን አሁን እንኳን ሊጠፋ በቁጥርም በአይነቱም በከፋ መንገድ እንደገና ደግሞ ተጨማሪ ምክንያቶችንም ጨምሮ እየመጣ ነው ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም